ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የተወሰኑ የአውሮፓ ፓርላማ አባላት ለረጅም ጊዜ ሲጠበቅ የቆየውን የአውስትሬልያና አውሮፓ ህብረት የንግድ ስምምነት ጽድቅ እንዳይቸረው ከማገድ ወደ ኋላ እንደማይሉ አስጠንቅቀዋል። የአውሮፓ አገራቱን ለብስጭት የዳረጋቸው አስባብ የካንጋሩ ጉዳይ ነው። አውስትራሊያ ለአውሮፓ ሕብረት ዲፕሎማቶች የካንጋሩ ርቢዎቿን በጠቅላይ እንደራሴው ግቢ ውስጥ ለታይታ ስታቀርብ በብራስልስ አውሮፓውያን አእምሮ ውስጥ ተቀርጾ ያለው ግና የአያሌ ሚሊዮን ዶላርስ ኢንዱስትሪ የሆነው የካንጋሩ ምርትና የእንስሳቱ መብቶች ጉዳይ ነው። በአውሮፓ ፓርላማ የእንስሳት መብቶች ዓለም አቀፍ ቡድን ፕሬዚደንት የሆኑት አንያ ሀስካምፕ ይህንኑ አስመልክተው ሲናገሩ ካንጋሩ የአገሪቱ መለያ ሆኖ ሳለ ምን ያህል ካንጋሮች እንደተገደሉ ማሰቡ አስገራሚ ነው። ሌላው ጉዳይ በዓለም ላይ ዋነኛው የካንጋሩ ምርት ተቀባይ እኛ መሆናችንና አውሮፓ ለዛ ሚና ያላት መሆኑ ነው ብለዋል። በማከልም አውሮፓ ከካንጋሩ ምርት አቅርቦት ቀበለዋ እንድትገታ ሲያሳስቡ፣ የካንጋሩ አደን ከእንስሳት ደህንነት ጋር ተያይዞ በእውነቱ ጭካኔ የተሞላበት ኢንዱስትሪ ነው። አደኑ የሚካሄደው ካይን በራቁ ስፍራዎች በምሽት ነው። ጨለማ በመሆኑም እንስሳቱ በሩጫ ላይ ሳሉ በቅጽበት ለመግደል አዋኪ ነው። እንዲሁም የቆሰሉትን ወይም የተገደሉትን ሜዳ ላይ ጥሎ መሄድ ሌላው ችግር ነው። በእጅጉ ጭካኔ የተሞላበት ኢንዱስትሪ ነው አውሮፓ የካንጋሩ ምርት አቅርቦቶችን ማገድ አለባት ብዬ አስባለሁ በማለት የዕቀባ ጥሪ አቅርበዋለን። የአውሮፓ ኅብረት በያመቱ ከአውስትሬሊያ የ50 ሚሊዮን ዶላርስ የሥጋ ቆዳና ሌጦ ምርቶች የሚላክበት ነጠላ ገበያ ነው። በአውስትሬሊያ በኩል አውሮፓውያኑን ለማረጋጋት ጥረት እያደረጉ ያሉት በአውሮፓ ኅብረት የአውስትሬሊያ ሚሽን ባልደረባ የሆኑት ጆዋና ግሬንጀር ሲናገሩ ከ30 ዓመታት የካንጋሩ ንግድ አስተዳደር በኋላ በረጅም ጊዜ ሂደት ውስጥ የካንጋሩ እርባታ ላይ የሚደርስ ጉዳት እንደሌለ ተረጋግጧል። የአውስትሬልያ ካንጋሩ ኢንዱስትሪ የአውሮፓ ኅብረትን የምግብ ጥንቃቄ መርህንና የእንስሳት ደህንነት መስፈርቶችን ያሟላ ነው ብለዋል። የናሽናልስ ሴኔተር ብሪጅት ማኬንዚም በበኩላቸው የካንጋሩ ኢንዱስትሪውን ደግፈው በመቆም ምርጥ ስጋ ነው። የእኛ የአውስትሬሊያ ነባር ዜጎች ለአስር ሺህ ዓመታት እየተመገቡት ያለ ነው። ማንኛውም ሰው በተቻለ መጠን የካንጋሩ በርገር እንዲመገብ አበረታታለሁ ሲሉ ተናግረዋል። የግብርና የውጭ አቅርቦት ሁሌም አሳሳቢ በመሆኑ አዲሱ የአውሮፓ የንግድ ኮሚሽነር ቫልዲስ ዶምብሮቭስኪ አውስትሬሊያን ጨምሮ የነፃ ገበያ ስምምነት ላይ ጥብቅና ዘላቂ የመመዘኛ ደረጃዎች እንዲያስቀምጡ ብርቱ ጫና እየተደረገባቸው ይገኛል። አውስትሪሊያ ከአውሮፓ ሕብረት ጋር የዘጠኝ ዙር የንግድ ስምምነት ድርድሮች ካደረገች በኋላ በሚቀጥለው ዓመት መጨረሻ ላይ ለፊርማ እንደምትበቃ የአውስትሬልያ ባለስልጣናት ተስፋ አሳድረዋል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።